ሐምሌ 19 ለስቃይ አያያዝ ወይም ለቶርቸር ሰለባዎች ዓለም ድጋፉን የሚገልጽበት ቀን ነው። ይህ የዛሬ ሰባ ዓመት ከወጣው የተባበሩት መንግስታት ድርጅት መመስረቻ ቻርተር እና በሀገሮች መካከል ከተፈረመው የሰብዓዊ መብቶች ዓለም አቀፍ ድንጋጌ ጋር የተያያዘ ዕለት፣ ዘንድሮ በዓለም ደረጃ ሲታሰብ ሀያኛ ዓመቱ ነው። ጽዮን ግርማ በኢትዮጵያ በየእስር ቤቱ ይደርስባቸው የነበሩ የከፉና የስቃይ አያያዞችን ያካፈሉን ሰሞኑን የተለቀቁ የቀድሞ እስረኞች ታሪክ ይዛ ተከታዩን ዘገባ አሰናድታለች። ለስቃይ አያያዝ ወይም ለቶርቸር ሰለባዎችና ከስቃይ ለተረፉ ዓለም ድጋፉን የሚገልጽበት የዛሬው ዕለት ለመጀመሪያ ጊዜ በ1990 ዓ ም የታሰበው ዴንማርክ የተባበሩት መንግስታት ድርጅትን ባሳሰበችውና በአባል ሀገሮች ተቀባይነት በማግኘቱ ነበር። ቀኑ የተመረጠው የተባበሩት መንግስታት ድርጅት መመስረቻ ቻርተር በ1937 ዓ ም በኢትዮጵያ የዘመን አቆጣጠር ማለት ነው የተፈረመበት እንዲሁም የመንግስታቱ ድርጅት ቶርቸር እና ሌሎችም የጭካኔ ኢሰብአዊና ስብእናን የሚያዋርዱ አያያዞችና ቅጣቶችን የሚያወግዘው የመንግስታቱ ድርጅት ስምምነት በ1979 ዓ ም ተግባራዊ የተደረገበት እለት በመሆኑ ነበር። ስምምነቱን ፈርመው እስከ ዛሬ በየፓርላማዎቻቸው ያጸደቁ ሀገሮች ቁጥር 163 የደረሰ ሲሆን ሰነዱን ግንቦት አምስት 1986 የብሔራዊ ህጎቹ አካል ያደረገችው ኢትዮጵያ ከዚህ በቀደሙ አመታትም ሆነ ከዚያ ወዲህ ሰብአዊ መብቶችን በመጣስ ሰዎችን ኢሰብአዊ በሆነ በማሰቃየትና ስብዕናን በሚያዋርድ ሁኔታ በመያዝ በዓለም አቀፍ ተቋማትና በሀገር ውስጥ ተቃዋሚዎች እንዲሁም በመደበኛ ዜጎቿ ስትወቀስ ቆይታለች። በየእስር ቤቶቹ ይደርስባቸው የነበሩ የከፋና የስቃይ አያያዞችን ያካፈሉን ሰሞኑን የተለቀቁ የቀድሞ እስረኞች ነበሩ። በኢትዮጵያ መንግስት ላይ በተለያየ መልኩ ቅሬታና ተቃውሞ የሚያቀርቡ ሰዎች በሽብር ና በተለያዩ የወንጀል ህጎች ተጠርጥረው በሚታሰሩበት ጊዜ ከፍተኛ የሆነ የጭካኔ ተግባር እንደሚፈጸምባቸው፣ በእንደዚህ ያለ ምርመራ ወቅትም ያላደረጉትን አደረግም ብለው እንዲያምኑ እንደሚገደዱ ይናገራሉ። ከእነዚህ መካከል ቆ ሁለት እግሮቹን አቶ በተሽከርካሪ ወንበር እየተገፋ የወጣው ከፍያለው ተፈራ ነው። የደኛው ንግሬ ቀኝ እግሬን ሶስት ጊዜ ተቆረጠ። ቆይቶ ደግሞ ያው ግራ እግሬን ቆረጡ። እዛ ቁስሌ ሳይድን ደግሞ ወደ ፖሊስ ኮሚሽነር ወደ ማዕከላዊ ወሳ እዛ ከእነ ቁስሌ እዛ ሚሰርቲ ነገር ያው ለማውራት በሚስማር አድርጎ እጄን በግመዳ ሰው ሰቅሎን ቁስሎችን በፒንሳ እየጎተቱ በስለት እየወጉኝ ቶርቸር አረጉኝ ነበረ። በጣም ከባድ ነው። ከአራት ወራት በፊት ከእስር ከተለቀቁት መካከል አንዷ ንግስት ይርጋ ትባላለች። ንግስት ጎንደር ከተማ ውስጥ በተካሄደው ሰላማዊ ሰልፍ ላይ ከመሳተፍ ውጪ ያደረገችው ነገር እንደሌለ ገልጻ በምርመራ ወቅት የደረሰባትን ለአሜሪካ ድምጽ በገለጸች ጊዜ ብሬን በባዝዜን እየቀቡልኝ ቁስሉንም ያየሁት በሳት ነው። እንዴት እንደተመታው አላውቅም ከእግር ጣቶቼ ዘጠኝ የግሬ ጥፍር ተነቅሏልኝ። እንዴት እንደተነቀለ ራሱ ራሴንም አላቅም ነበር። ምን እንደሚያጠጡሽ ምን እንደሚነኩሽም አይታወቅም። አሸናፊ አካሉ የተባለ ወጣት ደግሞ ከዩኒቨርሲቲ ተመርቆ ለአራት ዓመት እየሰራ ካለበት ቦታ ግንቦት ሰባት ነህ በሚል ለአምስት ዓመት ተኩል ታስሮ እንደተፈታ ገልጾልናል። ማታ ማታ ስምንት ሰዓት እያወጡ ውሃ እያርከፈከሁ በኤሌክትሪክ ቶርች አደረጉኛል። ገልብጠው ገርፉኛል። በጣም ተጎድቼ ስለነበር በባዚሊን እያሹ እያዳኑ መልሰው ነበር ይደበድቡኝ ነበረ። ያድኙኝና ሶስት አራት ቀን ያድኙኝና ያንን የቆሰለውን ፓርት ይመጡታል። ሌላዋ መጀመሪያ ለስምንት አመት ከዚያ ለስምንት ወር ኦነግነሽ በሚል ታስራ የቆየችው ጫልቱ ታከለ የደረሰባት በደል አሰቃቂ እንደነበር ከአራት ወራት በፊት ከእስር ስትፈታ ነግራናለች። ሰቅለው ነበር ሚያሳድሩኝ ብቻዬን፣ ጨለማ ቤት ከሶስት ወር በላይ ነበር እጄ በካቴና ፋስሎ የቆየሁት። የቀኝ ሰው ሰባት ሰው ስድስት ሰው እየሆኑ ነበረ የሚመቱ ራሴ የሚስከምስት ድረስ። መቶ አለቃ ማስረሻ ሰጤ የአየር ኃይል አብራሪ ነው። አልሸባብን ለመውጋት የተሰጠኝን ግዳጅ ተወጥቼ በመጣሁ በአራት ወሩ አሸባሪ ተብዬ የጭካኔ ተግባር ተፈጽሞብኛል ብሎናል። ከላይ ታሰር በነበረበት ወደ ጣራ ተከብቼ ነው ያሰሩት። ከዚያ ላይ ነው ገመዱ የለቀቀና መሬት ላይ የወደቅኩኝ ወገቤን አሁንም ያመኛለሁ። እነዚህ እስረኞች አሁን እየተለቀቁ ነው። ተመሳሳይ በደል የተፈጸመባቸው ቀሪ እስረኞች በእስር ቤቶች ውስጥ አሉ በማለት ድምጻቸውን እያሰሙም ነው። በአንጻሩ ባለፈው ሳምንት አንዲት የፓርላማ አባል አሸባሪ የሆኑ ሰዎች ከእስር እየተለቀቁ ነው የሚል በህዝብ ተወካዮች ምክር ቤት ጥያቄ አቅርበው ነበር ለጠቅላይ ሚኒስትሩ። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም የትኛውም የኢትዮጵያ መንግስት ባለስልጣን ከማስተባበል ውጪ አምኖት የማያውቀውን ንግግር አድርገዋል። አሸባሪ ማን ነው? ሽብር ስልጣን ላይ ለመቆየት ይህ ህገ መንግስታዊ በሆነ መንገድ ኃይልን መጠቀምንም ይጨምራል። ሽብር ስልጣን ለመያዝ አላግባብ ሀይል መጠቀምንም ይጨምራል ብለዋል። ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል አይልም። መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የኛ? የአሸባሪነት ተግባር ነው። ይሄን ህገ መንግስታዊ ያልሆነ ድርጊት በያንዳንዱ ቀበሌ በእያንዳንዱ ወረዳ በእያንዳንዱ ዞን ሲፈጸም ቆይቷል። በፌደራል መንግስት ብቻ ሳይሆን በሁሉም ቀጠናዎች። የሰብአዊ መብት ኮሚሽን ያጠናው ሪፖርት አውቃላችሁ። የየወረዳው ፖሊስ ሲገርፍ ነበር። ይሄ ህገ መንግስታዊ ነው? አሸባሪ ነው እሱ ፖሊስ። ለዚህ ደግሞ ኢህአደግ በግልጽ ይቅርታ ጠይቋል። ህዝቡን አጥፍቻለሁ፣ በድያለሁ ብሎ እኔንም እግዚአብሔር ይስጣችሁና ተቀላሚ ስታስተሉኝ እዚህ ቆሜ ይቅርታ ጠይቄያለሁ በዚህ ጉዳይ ምን ማለት ነው ጥፋት ነበረ ማለት ነው በተጨማሪም ከዚህ ቀደም ተደርጎ በማያውቅ መልኩ የብሔራዊ ቴሌቪዥኑ ኢትዮጵያ ቴሌቪዥን እና ፋና ብሮድካስቲንግ እስረኞች ያሏቸውን ተመሳሳይ ቅሬታዎችና ቤቱታዎች ይፋ ማድረግ ጀምረዋል ያነጋገርናቸው ወጣቶች በሙሉ የተፈጸመብን በደል የቱንም ያህል ከባድ ቢሆንም ሀገራችን ስለሆነች ቂም አልቋጠርንም። ነገር ግን ከዚህ በኋላ በየትኛውም መንገድ ይህ ተግባር በኢትዮጵያ ምድር እንዳይፈጸም እውነተኛ የሆነ የፍትህ አገልግሎት የሚሰጥበት ተቋም ሊገነባ ይገባል ብለዋል። የቀድሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን እለቱ ታስቦ እንዲውል በተባበሩት መንግስታት ድርጅት የተወሰነ ቀን ሲናገሩ ይህ እለት ይፈጸማል ተብሎ ሊታሰብ የማይችል መከራና ስቃይ ለተቀበሉ ያለንን ክብር የምንገልጽበት ነው። ሊነገር ስለማይችለው ይናገር ዘንድም ዓለም እድሉን የሚያገኝበት ቀን ነው። ይህ በመላው ዓለም ቁጥራቸው ሊገለጽ ለማይችል የስቃይ ሰለባዎች አክብሮታችንን አክብሮታችንንና ድጋፋችንን የምንገልጽበት ቀን መደንገግ የነበረበት ዛሬ አልነበረም። እጅግ አርፍደናል ብለው ነበር። ዛሬ በአለም ዙሪያ በጭካኔ ይዞታ ላይ ለቆዩ ሰዎች ድጋፍ ለመስጠት የተከበረው ቀንም፣ ማሰቃየት ወይም ቶርቸር በምንም መልኩ ተቀባይነት የሌለው ምክንያት አልባ ወንጀል ነው ተብሏል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ